The voice of America. <slaps> <D -O -A>. <Sess> <Sess> ዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ መጋቢት 9 2010 ዓ ም የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ የተባለ ኮሚቴ መስርተው ሲንቀሳቀሱ ከታሰሩና ሰሞኑን ከተለቀቁ ጋር ውይይት ይዘናል። መጀመሪያ በገመድ ነበር። ከጎንደር እስከ ባህር ዳር በገመድ ነው የታሰርኩት። ሁላችንም የታሰር ነው አራታችንም፣ እኔ ጌታቸው፣ መብራቱ አለነ። ለየብቻችን ነበረ ወደኋላ የታሰር ነው በገመድ። ከዛ ባህር ዳር ከደረስን አብዛኛው ማጆሪት የታሰረው የኦሮሞ ተወላጅ ነው። ከነሱ እኔ ራሴ ቋንቋ ራሱ ችያለሁ። አሁን ዘርሚቻል፣ ዘርሚሊስ ኦሮሞ ያዘፈን ሁላ ችዬ ነው የወጣሁት። አቶ አታላይ ዛፌና አቶ ተሻገር ወልደ ሚካኤል ናቸው። ይመለሳሉ ጤና ይስጥልን፣ የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሩስ እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳኝ ፍስሐዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ ባለፈው ዓመት በተካሄደው የአሜሪካ ምርጫ ላይ ጣልቃ መግባቷን አስመልክቶ በምርመራ ላይ ያሉትን ልዩ ካውንስል ሮበርት ሙለርን እየዘለፉ ነው። መርማሪው ካውንስል የሩሲያ ጣልቃ መግባት ከትራምፕ የምርጫ ዘመቻ ጋር ግንኙነት ይኖረው እንደሆነና ዶናልድ ትራምፕ ምርመራውን ለማሰናከል ሞክረው እንደሆነ እየመረመሩ ናቸው። የሙለር ቡድን አስራ ሶስት ዲሞክራቶች አሉበት፣ አንዳንዶቹ የሂለሪ ክሊንተን ደጋፊዎች ናቸው፣ ሪፑብሊካውያን የሉበትም፣ ይህ ተገቢ ነው ሲሉ በትዊተር አማረዋል። ሙለር ራሳቸው በሪፑብሊካዊነት ተመዝግበው መምረጣቸውን ትራምፕ አልጠቀሱም። በዛም ላይ ልዩ ካውንስል ከፖለቲካዊ አዝማሚያ ነጻ ሆነው በመስራት ተግባራቸው ዝና ያተረፉ ናቸው። ሙለር በፍትሐዊ አሰራራቸው በሪፑብሊካውያንና በዲሞክራቶች የተመሰገኑ ናቸው። የቱርክ ፕሬዚደንት ራጅብ ታይፕ አርዶጋን የኤፍሪን ማእከል በቱርኮችና በተባበሩ የሶሪያ ኃይል ሙሉ ቁጥጥር ስር ውሏል። የቱርክ ባንዴራ በከተማይቱ እየተው ለበለበ ነው ብለዋል። ሮይተርስ የዜና አገልግሎት በዘገበው መሰረት በቱርክ የሚደገፉት የሶሪያ አማጽያን ቃል አቀባይ አማጽያኑ ዛሬ ሊነጋጋ ሲል አፍሪን ከተማ ገብተው የቱርክ ተቃዋሚዎች ኃይሎች ከከተማይቱ ወጥተዋል። ሶሪያውያን ኩርዶች ከተማይቱን እናስመልሳለን። ከቱርክ ጋር የሚካሄደው ውጊያ አሁን አዲስ ምዕራብ ውስጥ ገብቷል። የሽምቅ ውጊያ ጦርነት ይሆናል ሲሉ ዝተዋል። አፍሪን ያሉት ኃይሎቻችን ሲያባንኗቸው ይኖራሉ ሲሉም አክለዋል። ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ካለፈው ረቡዕ አንስቶ ከ150 ሺህ በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። አፍሪን ከተማ ሌሊቱን በቱርክ ተዋጊ አይሮፕላኖች እና በከባድ መሳሪያዎች እንደተደበደበች ዘገባው ገልጸዋል። በምስራቅ ጉታ ደግሞ ዛሬ ቢያንስ 20 ሺህ የሚሆኑ ሰዎች ደማስቆ አጠገብ ካለው አካባቢ እንደሸሹ የሩሲያ ሚዲያ ዘግቧል። ሩሲያውያን ዛሬ ፕሬዝዳንታዊ ምርጫ ሲያካሄዱ ውለዋል። አሸናፊው ፕሬዝደንት ቭላዲሚር ፑቲን ይሆናል ተብሎ ይገመታል። ፑቲን ለ18 ዓመታት ያህል በአመራር ላይ ቆይተዋል። ሰባት ሰዎች ከእሳቸው ጋር ለፕሬዚዳንትነት ይወዳደራሉ። ሆኖም ፑቲን ከአምሳ በላይ ድምፅ እንደሚያገኙ ይገመታል። የምርጫ ቡድናቸው ግን በሰባ ከመቶ እንዲመሩ ነው ተስፋ የሚያደርገው። ወደ 109 ሚሊዮን ሰዎች ድምፅ ለመስጠት ተመዝግበዋል። ከተመዘገቡት 71 ከመቶ ለመምረጥ እንደሚወጡ የመንግስት የድምፅ መለኪያ ያህዝ ኩባንያ ጠቁሟል። የቀድሞ የሩሲያ ሰላይ በብሪታንያ ግዛት በመመረዛቸው በሁለቱ ሀገሮች መካከል በተፈጠረው ጠብ ምክንያት ብሪታንያ ለወሰደችው እርምጃ ምላሽ ሩሲያ 23 የብሪታንያ ዲፕሎማቶችን እንደምታባረር አስታውቃለች። የሩሲያ ውጭ ጉዳይ ሚኒስቴር ሰውየውንና ልጃቸውን በመረዝ ተግባር ላይ የዋለው መርዝ መሰረት የት ሊሆን እንደሚችል የራሱ ግምት አቅርቧል። የብሪታንያ ባለሥልጣኖች አባትና ልጅን መረዘ ያሉት ኖቪቾክ የተባለው የነርቭ ኤጀንት በዋናነት የብሪታንያ ራስዋ ሊሆን ይችላል ከቼኮዝላቫኪያ ከቼክ ሪፑብሊክና ከስዊድንም ሊሆን ይችላል ሲል የሩሲያ የውጭ ጉዳይ ሚኒስቴር የራሱ ጥርጣሬ አቅርቧል። ሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዘካሮቫ ትላንት በአንድ የሩሲያ መንግስት ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ብሪታንያና ሦስቱ ሀገሮች በኖቪቾክ ላይ ሰፊ ጥናትና ምርመራ ሲያካሂዱ ቆይተዋል ብለዋል። ያቀረቡት ማስረጃ ግን የለም። የቼክ የውጭ ጉዳይ ሚኒስቴር ማርቲን ስትሮፕኒክ የኖቪቾክን አመጣት አስመልክቶ የተሰጠውን መሰረት የሌለው መግለጫ አንቀበልም ብለዋል። አንድ ከፍተኛ የሰሜን ኮሪያ ዲፕሎማት ከቀድሞ የዩናይትድ ስቴትስ ዲፕሎማቶች ጋር ለመነጋገር ወደ ፊንላንድ ማምራታቸውን የደቡብ ኮሪያ ሚዲያ ዛሬ ዘግቧል። ቀደም ሲል አንድ የሰሜን ኮሪያ ዲፕሎማቶች ቡድን ከስዊድን ዲፕሎማቶች ጋር ለሶስት ቀናት ያህል ተነጋግሯል። በሰሜን ኮሪያ የሰሜን አሜሪካ ጉዳይ ምክትል ዋና ዳይረክተር ቾይ ካንግ ኢል ወደ ፊንላንድ ለመጓዝ በቤይዥንግ ዓለም አቀፍ አይሮፕላን ማረፊያ ላይ እንደታዩ ዩዋን በተባለው የዜና አገልግሎት ዘግቧል። ዲፕሎማሲያዊ ምንጮች እንደሚሉት በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር የነበሩት ካትሊን ስቴፈን ስቆይት ጋር ተገናኝተው ከሚነጋገሩት የቀድሞ ዲፕሎማቶች መካከል አንዱ ናቸው። የሰሜን ኮሪያ ባለስልጣን ከደቡብ ኮሪያ የጸጥታ ጠበብት ጋር እንደሚነጋገሩ ይጠበቃል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ መጋቢት 9 ሁለት ሺህ አስር ዓመተ ምህረት ምሽት ፕሮግራም ነው። ንጹሐን ላይ መንግስት ተኩሶ መግደል የለበትም። ይህንን እናሰርግበታለን። ይህንን ድምጻችን እናሰማለን። በዚህ በፊት የብሔር ጥቃቶችና ቀጠሎዎች እንዲቆሙ ድምጻችን ስናሰማ ነበር። አሁን ግን የመጣነው ከሱ በተጨማሪ መንግስትም ዜጎቹ ላይ መጠቆል እንደሌለበት ለማስገንዘብ ነው። በቅርቡ ከእስር የተፈቱት ጋዜጠኛ እስክንድር ነጋ፣ አቶ አንዱ አለም አራጌና ጋዜጠኛ ተመስገን ደሳለኝ ዛሬ ወልዲያ ናቸው። ለምን ይዘናቸዋል? ጋዜጠኛ ብቻ ሳይሆን በጣም ብዙ ነገር የነበረ ሰው ነው። ሰዓሊ ነበር፣ ዲያቆን ነበር፣ የባህል አምባሳደር ነበር፣ የሰብአዊ መብቶች ተሟጋች ነበር፣ የኢትዮጵያ ጠበቃ ነበር። ለአንጋፋው ጋዜጠኛ ሳሙኤል ፈረንጅ መታሰቢያ ተዘጋጅቷል። ዝርዝሩን ይዘናል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ከእስር በቅርቡ የተፈቱት ጋዜጠኛ እስክንድር ነጋ፣ አቶ አንዱዓለም አራጌና ጋዜጠኛ ተመስገን ደሳለኝ ዛሬ ወልዲያ ናቸው። የጉዟቸው ምክንያት ደግሞ ባለፈው የጥምቀት በዓል ወቅት ልጆቻቸው በመንግሥት ታጣቂዎች የተገደሉባቸውን ቤተሰቦች ለማጽናናት እንደሆነና በዚህም መንግሥት ሰላማዊ ዜጎችን ተኩሶ ሊገድል አይገባም የሚል መልእክታቸውን ለማስተላለፍ እንደሆነ ለባልደረባችን ለመለስካቸው አማህ ነግረውታል። መለስካቸው ከአዲስ አበባ ደውሎ ሦስቱንም እንዲሁም አብረዋቸው ያሉትን የአስራ ሶስት ዓመት ዕድሜ ልጃቸው ዮሴፍ እሸቱ የተገደለባቸውን አባት አቶ እሸቱ ጀመረን አነጋግሯል። ወደ መለስካቸው። በቅርቡ የተፈቱት አቶ አንዷለም አራጌ፣ አቶ እስክንድር ነጋና አቶ ተመስገን ደሳለኝ በዛሬ ዕለት ወደ ወልዲያ ሄደዋል። ወደ ወልዲያ ሄዱትም ባለፈው ጥር ወር ተፈጥሮ በነበረው ግጭት ምክንያት የተገደሉ ሰዎች ቤተሰቦች ለማጽናናት እንደሆነ ተነግሯል። መጀመሪያ እስኪ በእስክንድር ልጀምር። ጥያቄ አንተ አንዱ አለም እና ተመስገን ወደ ወልዲያ እንደሄዳችሁ ሰምቻለሁ። ለምን እንደሄዳችሁ ልትነግረን ይችላለህ? እስክንድር እንግዲህ ሦስታችን ሆነን ወልዲያ ከተማ በአሁኑ ሰዓት እንገኛለን። የመጣንበት አላማ እዚህ ወልዳ ከተማ ውስጥ ባለፈው ጊዜ ችግር በተፈጠሩበት ጊዜ በግፍ የተገደሉ ሁለት ወገኖቻችን ነበሩ። እነሱም እሸቱ የሚያገበ፣ መስቀል ጌታቸው። የእነሱን ቤተሰቦች አግኝተን ልናጽናናቸው እና ሀዘናችንን ልናጋራቸው ነው የመጣነው። ለመሆኑ ያላችሁ ዋና መልእክት በዚህ ጊዜ ለመንግስትም ለህዝብም ለቤተሰቦቻቸውም ምንድን ነው እንግዲህ እንዳልኩት አሁን የመጣ ነው። መንግስት በሰላማዊ በንጽሀ የመንግስት ወታደሮች በንጹሀን ላይ ተኩስ ከፍተው ንግስ በማጣታቸው ነው። እዛ ላይ ያትክር ነው። ወደ ሌላ ነገር አልገባንም። እዛ ላይ ያትክርን ያስተላለፍነው መልእክት አሁንም እናስተላልፈው መልእክት ንጹሐን ላይ መንግስት ተኩሶ መግደል የለበትም። ይህንን እናሰርግበታለን። ይህንን ድምጻችን እናሰማለን። ከዚህ በፊት የብሔር ጥቃቶችና ቀጠሎዎች እንዲቆሙ ድምጻችን ስናሰማ ነበር። አሁን ግን የመጣነው እሱን ከሱ በተጨማሪ መንግስትም ዜጎቹ ላይ መተኮስ እንደሌለበት እንትን ለማስገንዘብ ነው። ይሄ የመንግስት እርምጃ በቅርቡ በሞያሌም አካባቢ ተከስቶ አይተናል። እና መቆም አለበት እንላለን። የዮሴፍ አባት ይሰሙኛል? እዚህም አቶ እሸቱ እግዚአብሔር ጽናቱን ስቶ መጀመሪያም ልጆ እንዴት ባለ ሁኔታ ነው የተገደለው? የዮሴፍ እንዴት እንደተመጣ እኛ ኦርቶዶክስ አማኞች በየዓመቱ ከተራ በዓል ወይም ደግሞ የማግስቱ የቅዱስ ሚካኤል ድረሳ በዓልን በየዓመቱ የምናከብረው ነው። እስከሚደርስብን ድረስ የምናፍቀው ይህንን ጓጓለት በዓል ነው። ጊዜም ያው ያን ለማክበር ወደ ከተራ በዓል ሄዷን ከዛ ሄዶ አክብሮ ያው ለመመለስ ነበር የሄደው። ግን ያው በዛው እንደወጣው ነው በመንግስት ታጣቂዎች ያው ተመቱ በዛው የቀረብኝ። ይህንን ድርጊት የፈጸሙ ሰዎች በአሁኑ ጊዜ በሕግ ቁጥጥር ስር ናቸው እንዴት ነው የሚያውቁት ነገር አለ? እርሶስ የጠየቁት ነገር አለ? ምንም በቃ የምናውቀው ነገር የለም። ያው እስካሁን ድረስ ዞን ፖሊስ ሚሪም ስንጠይቅ ያው ክልል ነው የሚያውቀው የሚያናውቅ ነው የሚሉን። ዞን አስተዳደርም ስንሄድ ያው አዲስ የፊተኞቹ ያው በአዲስ ያው ተሿሚ ነው የተተካው። ስለዚህ ህዛን ስንሄድ ያው ገና ከክልል ስለሆነ አቅማችን በላይ ነው። በክልል ገና መበክትና ከዚያ ያለውን መልስ እንነግራቸዋለን። በቃ ምንም ግፍን ያለ ነው። በቃ እንደው እንደዚህ ያለ ነገር በርሰውን ድረሱ የሚያሳዝን ነው። ግን ወደፊት እንዳይፈጸም እንዳለ ጉዳይ የሚያስተላልፍ መልዕክት አለሁ? ትርሶ ለወደፊት እኔ ዞሮ ዞሮ በእኛ ልጆች የተደረገው ኢሰብአዊ ድርጊት ያቁም። ሌሎች ዜጎቻችን ደግሞ እንደዚህ አይነት በአሰቃቂ ሞት መሞት የለባቸውም ሰላማዊ ዜጋ ሰላም ወጥቶ በሰላም መመለስ አለበት ስለዚህ በእኛ ልጆች ይብቃ ነው በቃ የኢትዮጵያ ዜጋ ዝም ብሎ እንደወጣ በቃ በሰራዊት እየተደበደበ መሞት የለበትም ስለዚህ ይሄ ይቁም ነው በቃ የግፍ አገዳደል በቃ አወግዘዋለሁ በቃ በራሴ አንደበት ወይም በራሴ አስተሳሰብ በጣም አመሰግናለሁ አቶ ሸቱ በድጋሚ እግዚአብሔር ያጽናው እሺ አመሰግናለሁ ከመዝከም በጣም አመሰግናለሁ። ቅድም እስክንድርን አናገርኩ ነበረ። ለመሆኑ እዛ የተገኛችሁት በምን ምክንያት እንደሆነ ትነግረኛለህ? ባለፈው በጥቅምት አስራ ሁለት ሚካኤልን ታቦት ሊያከብሩ የወጡ ወጣቶች ላይ መንግስት አሰቃቂ እርምጃ ወስዶ ከገደላቸው ውስጥ አንደኛው ህጻኑ ልጅ የሴፍ ሸክ የሚባለውና የእሱ ቤተሰቦች ጋር ለቅሶ ለመድረስ Berbik Akayrası Yusuf Yardımcı'nın Doğul Diyak Kısım Arayan Doğru Milletleri'nde Devranışkı Dikkat Çoğundan'ın Damlısı Üzük Sörebdi Bu Yönetan'ın Üretim Dikkatçı'nı Zahri Bek Söylesen Yardımcı'nın Anak Çoğundan'a Yağız Yağız'ın <laughs> Akçı <laughs> Sakafay Lönü'nün Yerli Yusuf'un Yerli Yusuf'un Yerli Yusuf'un Yerli Yusuf'un ምንም ማድረግ ባንችል እንኳን ሀዘናቸውን ለመጋራት ነው። ወልዲያ የተገኘ ነው። ከመጀመሪያ ከወልዲያ ጀመርን እንጂ ኦሮሚያም ላይ ተመሳሳይ አደጋ የደረሰባቸውም ሄደን ሀዘናቸውን መጋራታችን አይቀርም። ወደ ወልዲያ ሲሄድ ወይም ወደ ኦሮሚያ ነገር ሲሄድ ሁሉን ይወክላል በሚሰሩን ተምሳሌት ነው በሚል ነው። አንዳቸውን አጥናናን ማለት ሁሉንም አጥናናን ማለት ነው። በሀገር ጉዳይ ላይ በተነሳ የሞት ጊዜ ሁለቱ ብቻ አይደሉም ተምሳሌት ናቸው በሚል ነው ሁለቱን ይመረ በአንተ በኩልስ አንዱ ዓለም እዛው ትገኛለህ፣ ምንድን ነው በአንተ በኩል ያለው? አንዱ ዓለም የሄድንበት እንግዲህ እኛ እስር ቤት በነበርንበት ወቅት ያው በመላ ሀገሪቷ ወልዲያን ጨምሮ በነበረው የህዝብ ሰላማዊ ተቃውሞ አገዛዙ በንጹሃን ላይ የወሰደውን እርምጃ በማስመልከት ሳሊያዊ ይሆናሉ ያልናቸውን ቤተሰቦች በመድረስ የያዘናቸው ተካፋይ መሆናችንን ለመግለጽ መሄድ ነው። ምን መልዕክት ታስተላልፋላችሁ ናችሁ አንተ በአንተ በኩል ታስተላልፈው መልዕክት ምን ወደፊት እንዲያሉ ድርጅቶች እንዳይፈጸሙ በመንግስትም በህዝቡ ዘንድ መደረግ አለበት የምትለውን ነገር እ ንገረን እኔ እንግዲህ እንዳንድ ኢትዮጵያዊ እና አንዳንድ ደግሞ ኢትዮጵያዊ አባት በተለይ አሁን በዚህ የህፃኑን አባት አጥናና የተሰማኝ ሀዘን እጅግ ጥልቅ ነው እና አገዛዙ ምን አይነት ግፍ እየፈጸመ እንዳለ ማሳያ የሚሆነው ጠጠር እንኳን ለመወርወር የማይችል ልጅ በጥይት በግፍ አገዳደል መሞቱ አገዛዙ ምን አይነት ስህተት ውስጥ እንዳለ በግልጽ ያሳያል እና ከዚህ ስህተቱ አሁንም አልረፈደም እና እንዲመለስ የህዝብን ጥያቄ በኃይል ሳይሆን ከህዝብ ጋር በመወያየት እና በመካከል የኢትዮጵያ ጉዳይ እያገባና ከሚሉ ወገኖች ጋር ሁሉ በመወያየት አሁንም ሳይረፍድ ከኢትዮጵያ ንስ ተመካግቦ ሀገራችንን ወደ ተሻለ ንጋት እንድንወስድ ይህንን መልዕክት ማስተላለፍ ፈልጋለሁ። ህዝቡ ደግሞ የመጠየቅ አገዛዙ ትክክል አይደለም ብሎ ሲያምን የመጠየቅ ጠይቀው መልስ የማግኘት መብት ስላለው መቼም ቢሆን ሰላማዊ ትግልን በማድረግ ጥያቄዎቹን እንዲያቀርብ፣ አገዛዙ ደግሞ የህዝቡን ጥያቄ በአግባቡ ለመመለስና ለህዝብ ጥያቄ ለመገዛት ግድ ስለሚለው ይህንን አክብሮ እንዲሰራ፣ በዚህ መንገድ ደግሞ ከሄድን ሀገራችንን እጅ ለእጅ ተያይዘን ወደ ተሻለ ምዕራፍ ልናሸጋግራት እንችላለንና የኢትዮጵያ ጉዳይ የሚያገባቸው ሰዎች፣ ወገኖች ሁሉ ለውይይት፣ ለድርድር ዝግጅት አድርገው የኢትዮጵያን ችግር እንዲፈቱ ጥሬ እናቀርባለሁ። በጣም አመሰግናለሁ። አንዱ አለም ተመስገን እና እስክንድር በጣም አመሰግናቸዋለሁ። ስለተብድራችሁ ዘርስልኝ። ይህም በጣም አመሰግናለሁ። ከአቶ አታላይ ዛፌና ከአቶ ተሻገር ወልደ ሚካኤል ጋራ ውይይት በሰሜን ኢትዮጵያ ሁመራ ምዕራባዊ ዞን ወልቃይት ነዋሪዎች የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ የተባለ ኮሚቴ መስርተው ሲንቀሳቀሱ ከቆዩ በኋላ መታሰራቸው ይታወሳል። አብዛኞቹ በቅርቡ ከእስራት ተፈትተዋል። ጽዮን ግርማ ከእስር ከተፈቱት መካከል ስለ እስር ቤት ቆይታቸውና አሁን ስለሚገኙበት ሁኔታ ተወያይታለች። ቀጥሎ ይቀርባል። ሁለታችሁም ፈቃደኛ ስለሆናችሁ እናመሰግናለን። ለማስተዋወቅ ያህል እንግዶቼን አቶ አታላይ ዛፌና አቶ ተሻገር ወልደ ሚካኤል ይባላሉ። የወልቃይት ሕዝብ የአማራ ብሔር ተኝነት የማንነት ጥያቄ ኮሚቴ አቋቁማችሁ በትግራይ ክልል ስር የሚገኘው ወልቃይት ወደ አማራ ክልል ሊመለስ ይገባል፣ ሊጠቃለል ይገባል በሚል ጥያቄ አንስታችሁ ከነሐሴ 2007 ዓ.ም ስትንቀሳቀሱ እንደነበር ጥያቄዎቻችሁንና ሂደቶቹን በተመለከተም በአሜሪካ ድምጽም በሌሎች ብዙሀን መገናኛ ዳኛዎችም የተለያዩ ውይይት ሲደረግበት ዘገባ ሲቀርብበት እንደነበር የኮሚቴው አባላትና ደጋፊዎቻችሁ በተለያየ መንገድ የተለያየ ቦታ ታስራችሁ መቆየታችሁም የእስር ሂደታችሁም የፍርድ ቤት ውሎቻችሁም ሲዘገብም እንደነበር እንዲሁ ይታወሳል። አሁን ከእስር ቤቱ እንጀምር እና ወደ እስር ቤት የሄዳችሁ የኮሚቴ አባላት ምን ያህል ነበራችሁ? ከሚለው ጥያቄ እንነሳ አቶ አታላይ ዛፌ እስቲ ለእርሶ ቅድሚያ ልስጥና ያብራሩልን አመሰግናለሁ እኛ መጀመሪያ ከዚህ ከጎንደር ብቻ የሄድ ነው በአንድ ቀን ሐምሌ አምስት አራት ነን አታላይ ዛፌ ጌታቸው አደመ መብራቱ ጌታሁን እና አለነ ሻማ እዛ አዲስ አበባ ደግሞ ሁለት ነበሩ የተያዙ ሐምሌ አምስት እኛ ተይዘን ሐምሌ ስድስት አቶ ነጋባንት እና አቶ አዲሱ ሰረበ የተባሉት ደግሞ እዛው ደግሞ ተይዘዋል እነዚህ ኮሚቴ ሳይሆኑ በፊት ጊዜ ከእኛ ጋር ዝም ብለው አብረው ስለሚታዩ አብረው ስለሚንቀሳቀሱ እና ደግሞ የአካባቢው ተወላጅ ስለሆኑ አንዳንድ ቦታ ላይ ስንሄድ አብረውን የሄዱ ስለነበር በዚህ መልክ ነው እነሱ የተጨመሩ እኛ ግን ኮሚቴ ሆነን እነዚህ ከጎንደር ተይዘን የሄድነው ነን እና አጠቃላይ ስድስት ነበር ማእከላዊ የገባ ነው ማእከላዊ ከገባን በኋላ እኛ ሀምሌ አምስት ገብተን ታህሳስ ሰባት ወደ ቅሊንጦ ስንሄድ አቶ አዲሱ ሰረበ ወደኋላ ቀርቶ ማዕከላዊ ከዛ ነው የተፈታው እኛ አምስታችን ተከሰን ወደ ቅሊንጦ ነው የሄድነው እስከ ተፈታንበት ጊዜ ድረስ ቅሊንጦ ነበር የቆየ ነው ከዛ በኋላ እናንተ በታሰራችሁበት ወቅት አካባቢ ላይ የታሰሩ ደጋፊዎች ጋሮች አሉ? ካሉ ምን ያህል ናቸው? እስቲ አቶ ተሻገር ወልደ ሚካኤል። መጀመሪያ እነዚህ ዋና ኮሚቴዎች ሐምሌ አምስት በተደረገው የማሳደድ ሁኔታ ከመየዛቸው በፊት ትልቁ መነሻ የነበረው በመጋቤት ዘጠኝ ሊላይ ብርሃን የሚባል ወጣት ከጎንደር በስምንት ሰዓት ተሳፍሮ መጋቤት ዘጠኝ ወደ ሀገሮች ሲሄድ ከመንገድ ታፈነ። የወልቃየት አማራ ብሔር ደጋፊ እንደመሆኑ መጠን እንዴት ይታፈናል በማለት በአካባቢ ሕብረተሰብ በተለይ ዳንሻ አካባቢ መጋቤት አስራ ሁለት ላይ ከፍተኛ የሆነ ወጣቶች ብዙ ይፈታል የሚል አስነስተው የተወሰነ ግርግር ተነስቶ ነበር። በግርግሩ ምን ችግር አልተፈጠረም፣ ግን በአጋጣሚ በዛን ሰዓት አስር የሚሆኑ ወጣቶች እንደገና ተጨማሪ ታሰሩ። ታስረውም በሁመራ ነበሩ። ከዛ በኋላ እንደዚህ እንዳለ የሐምሌ አምስቱ ጉዳይ ደግሞ ስልታዊ በሆነ መንገድ በተለይ የነባር ታጋይ ኮሎኔል ደመቀ ዘውዱን ያው ቤቱ ሂዶ ለማፈን በተደረገው ነገር ያው እናንተ በተለያየ ጊዜ ስለዘገባችሁት ብዙም አልናገርም። የሚጠረጠም ስላለው ባደረገው እንቅስቃሴ አልተያዘም። እነዚህ ሲቪል የነበረ ወንድሞቻችን ግን ልክ እንደ በግ ታንቀው ባልታወቀ ምክንያት ታፍነው ነው የተወሰዱ። ያንን ሁኔታ ደግሞ እኛም በአካባቢ ስለነበርና ጥያቄውን እንዴት በሰላማዊ መንገድ በህገ መንግስቱ አንቀጽ ጠቅሰን ጥያቄውን አንስተን እየተንቀሳ ሲንቀሳቀሱ ና እንዴት ወንድሞቻችን ይታሰናሉ? ብለን ያው ሰላማዊ እንቅስቃሴ ስናደርግ ነበር። አቶ ተሻገር ወልደ ሚካኤል፣ በቁጥር ደረጃ አሁን አቶ አታላይ ዛፌ እንዳስቀመጡት እናንተ በታሰራችሁበት ወቅት አብረዋችሁ የታሰሩ ደጋፊዎችና አጋሮች አሉ ወይ ነበር ጥያቄ። እኔ ከታሰርኩት ጊዜ ጀምሮ እንግዲህ ማስታውሰውም አብሬን በእስር ቤት በነበርኩበት ከእኔ ጋር የተከሰሱ ሰላሳ አምስት ናቸው። እኔ አንደኛ ተከሳች ነኝ። ሰላሳ አምስቱ በአማራ ክልል የመጡ ወጣቶች ናቸው። ከዚህ ውስጥም ታወቁ የሃይማኖት አባቶች፣ የገላ መነኮሴዎች፣ ወጣቶች፣ የተለያዩ ህብረተሰቦች ይገኙ በታል መጀመሪያ አራት ታፈኑ፣ ኮኔሬል አምስተኛ ነው። ከዛ አዲስ አበባ ደግሞ አንድ ወጣት ልጅ ታፈነ። አጠቃላይ ስድስት ነበሩ፣ አዲስ አበባ የነበሩ ጎንደር ላይ ከንግስት ይርጋ ጋር ጋር ስድስት ሰዎች ታፈኑ፣ ታስረው ነበር። አሁን ከዛ በኋላ ደግሞ ሰላሳ አምስቱ እኛ አለን። ከሰላሳ አምስቱ በኋላ ደግሞ የጎንደር አካባቢ የወዘር አካባቢ ወጣቶች ያሉበት አስር ወጣት አለ። ከዛ በኋላ ደግሞ በዚህ እንቅስቃሴ ላይ ደጋፊ ናቸው ተብሎ የሚቆጠሩት ወልቃይት አካባቢ የተንቀሳቀሱ ጎረኛ ወጣቶቻችን አስር ወጣቶች ታሰሩ። ከዛ እንደዛ እንዳዛ ላይ ይቀጣሉ። አጠቃላይ ደግሞ የያዝኩ መረጃ ወደ መቶ ስድሳ ሲቪል የሆኑ የአማራ ወጣቶች እንግዲህ፣ የአማራ ወጣቶች ሲል ጎንደርን፣ ጎጃምን፣ ትንንሸዋን ና ወሎን ያካትታል። ከዚህ ከወልቃይት የማንነት ጥያቄ ጋራ በተያያዘ ስለ ታሰራቹ ሰዎች ነግረውኛል። በሞት የተለዩ አሉ ወይ? የተሰደዱ አሉ ወይ? አሁንስ እስር ቤት የሚቀሩ አሉ ወይ? ምን ይመስላል አጠቃላይ ምስሉ? አቶ አታላይ ዛፌ፣ በሞት የተለዩ ሁለት አሉ። ሌሎች አብረው ያኔ እዚህ ጎንደር ከተማ የሞቱ ወንድሞቻችን አሉ። ኮሚቴ አይደሉም እነሱ። ኮሎኔል ደመቀ ተከበው ውጊያ በተከፈተ ጊዜ ሞቱ ተብለው እኛ ማዕከላዊ እያለን የሰማን እንጂ በወቅቱ እኛ እዚህ አልነበርንም። ሌላ ቦታ ላይ በረሃ ላይ ደግሞ የሞቱ የእኛ ኮሚቴ የነበሩ አንደኛ ዘውዱ ገብረእግዚአብሔር፣ ሁለተኛ ደግሞ ሙላው ከበደ የተባሉ ሁለት ኮሚቴዎቻችን ሞተዋል። ከዚህ ውጭ በስደት አንዱ ከእኛ ጋር በእስር ቤት የነበረው አዲሱ ፈረበ የተባለው ስደት ላይ ነው ያለው። ሌላው ኮሚቴነት አብረውን የነበሩ በሊቀመንበርነትም አብሮን ሲሰራ የነበረ አቶ በሪውን ጥሩ ሁለተኛ ኮሚቴ ሆኖ በማይካድራ አካባቢ ሲሰራ የነበረ ወጣት ሸፈቀ አደም፣ በሶስተኛ ከኛ ጋር አብሮ ኮሚቴ ሆኖ ደግሞ አደራጀው ዋኘው። እነዚህ ውጭ ናቸው ያሉት፣ እነሱ ሄደዋል። ሌላም ቴዎድሮስ ገብረመስቀል ያኔ ኮሎኔል፣ እዚህ ሲዋጋ በውጊያው ሰዓት ቆስሎ የነበረ ልጅ ነው። መቆስሎ አገግሞ መነሳቱ ግን በወሬ ነው የምንሰማ እንጂ አላገኘናቸውም፣ ወጥተዋል። ማሩ የሚባል ልጅም ከዳንሻ ኮሚቴ ነበር ዳንሻ፣ እሱም እንደዚሁ ል የሚባል ወሬ ነው የምንሰማ። ስማቸው የሚባል ልጅም አለ ሌላ ኮሚቴ አይደለም ግን እንደ አካባቢ ተወላጅ አብሮን ከኛ ጋር አዲስ አበባ ይንቀሳቀስ የነበረ እነዚህ ውጭ ወጥተዋል ከሞቱት ውጭ። አሁን ወደ ውጭ ሀገር የሄዱ ወደ ኡጋንዳ፣ ለንደን፣ አሜሪካ እየገቡ ናቸው። እነዚህ እናንተ በእስር ላይ በነበራችሁበት ወቅት ስለ እናንተ እስር የሚናገሩት ሌሎች ሰዎች ነበሩ፣ እስር ቤት ያልገቡ በአይን እማኝነት የእስር ሁኔታችሁን ያያያዙ ሁኔታችሁን አስመልክተን የምንጠይቀው እነሱን ነበር፣ እናም ቤተሰቦቻችሁን ነበር የምንጠይቀው። ና እስቲ አሁን በራሳችሁ አንደበት ስለ እስራችሁ ንገሩን። እንዴት ነው የታሰራችሁት? እንዴት ነው የተያያዛችሁት? አቶ አታላይ ዛፌ ፌርማ አሰባስቦ ወክለን ነው መንቀሳቀስ የጀመርነው። ይህ እንቅስቃሴ በተለያየ መንገድ ብዙ ቦታ ላይ ሄደንበታል እና ያነ ፌዴሬሽን ምክር ቤት ሰብአዊ መብቶች የተለያዩ ስማላቸው እንባ ጠባቂ ኮሚሽን፣ የሰመጉ ሰብአዊ መብት ኮሚሽን፣ የተለያየ ቦታ ላይ እንደዚህ ሄደናል እና ያልገባንበት ቦታ የለም። ኦሮሚያ ክልልም እዛ ፕሬዚዳንት ባሉበት፣ አዲስ አበባ የደህንነት ቢሮ ወስደን ደብዳቤ ሰጥተናል። ለጠቅላይ ሚኒስትር ለተለያየ ቦታ እንደዚህ አስገብተን መቀሌም ሁለቴ የመጀመሪያው ላይ ሄጃለሁ፣ ሁለተኛው ላይ ሌሎች ኮሚቴዎች ሂደዋል። ሁለቴ ሄደናል። ሁመራ በተከታታይ ተመላልተን ይበናል። እና ዋናው መጠሪያ ስማችን የነበረው የኛ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ የሚል ነው። ነገር ግን በየቤታችን ገብተው በር ሰብረው ይዘው ሲሄዱ ልክ ማዕከላዊ እንዳደረሱን ስማችን ምን ተብሎ ነው የተጠራው? ሽብር፣ አሸባሪዎች፣ በሽብርተኝነት የተያዙ ተብለን ነው ተፈርጀን ነው የገባ ነው እና እኛ እራሱ ይህን ስም አንዳውቀውም። እኛ አንድ ሺህ ኪሎ ሜትር አቋርጠን አዲስ አበባ ገብተን ፌዴሬሽን ምክር ቤት ብራፍ ድረስ የተያዝን የታሰኑ ሰዎች ነን። የእስር አያያዛችሁ ሁኔታ ምን ይመስል ነበር የሚል ጥያቄ ነበር እና ያነሳሁት እርስዎ እንዴት ነው የታሰሩት? የእርስዎን እስቲ እንገሩን። እኔ ስያዝ ያው ከቤቴ ነው እንግዲህ መጥተው የወሰዱኝ። በር ሰብረው ነው መጥተው የወሰዱኝ። ሲወስዱኝ ያው ወደኋላ የፍጥኝ ታስሬ ነው እስከ ባህር ዳር የሄድኩት። ከባህር ዳር ካቴና ተቀይረው በካቴና ያው አይኔ የተሸፍኖ ነው በሽር ታስሮ ነው የሄድኩት። የወሰደኛ እንደሆነ ምን አይነት መኪና እንደተሳሰርኩ የመጀመሪያውን አይቼዋለሁ። ጎንደር የተሳፈርኩበትም ባህርዳር የተቀየረ መኪና ግን አላየሁትም። ሰዎቹንም አላውቃቸውም አላየኋቸውም። ከዚህ እስከ ባህርዳር የወሰዱን ብቻ ወይም እስከ ጎንደር ዩኒቨርሲቲ ጀርባ ያለ አንድ የሆነ ግቢ እስኪያደርሱኝ የወሰዱኝ ሰዎች አይቻቸዋለሁ። ከዛ በኋላ ግን ዓይኔ ስለተሸፈነ ወደ ወዴት እንደሚወስዱኝ የት እንደሚያደርሱኝ አላውቅም። ማዕከላዊ ከገባሁ በኋላ ነው ካቴናው ተፈቶ መኪናው ወጥቶ ከሄደ በኋላ የሆነ ቦታ ላይ ጥግብ አስቀምጠውን ሽርጡ ሲወስዱት የተሸፈንበት ያን ነው። አዲስ አበባ ማዕከላዊ መግባቴ ቆይቼ ነው ያረጋገጥኩት። ካቴና ተቀይሮልኝ የፊጥኝ ታስሬ ነበር። አሉ መጀመሪያ የታሰሩት በምንድን ነው? መጀመሪያ በገመድ ነበር። ከጎንደር እስከ ባህር ዳር በገመድ ነው የታሰርኩት። ሁላችንም የታሰር ነው አራታችንም፣ እኔ፣ ጌታቸው፣ መብራቱ አለነ። ለየብቻችን ነበረ ወደ ኋላ የታሰር ነው በገመድ። ከዛ ባህር ዳር ከደረስን በኋላ የሆነ ከከተማው ወጣ ብሎ ባህር ዳር የምለው አሁን ባይኔ አይቼው አይደለም፣ በድምፅ ከተማ ነገር እንዳላውቃለ። ግን አብሮን የተሳፈረ ጋቢና ውስጥ የነበረ ሰው ሻንጣውን ወደ ባህር ዳር ይዘሽው ለፊ ብሎ ሲናገር በቃ ባህር ዳር እየሄድን ነው የሚል ግንዛቤ ነው የወሰድኩት እንጂ ያኔ ባህር ዳር መሆኑም ሌላ መሆኑም አላውቀውም። ግን እንዲያ ስል ስለነበር መኪና ሲቀይሩን በዛ ነው የገባኝ። ከዛ ወርደን ወደ ሁለተኛው መኪና ስንገባ ምን አይነት መኪና እንደሆነ አናውቅም። ከኋላ በኩል ነው የወጣን እና የአልጋ ፍራሽ ነው ከሁለቱ አጥፎ እዛው ተቀምጠን በዛ መኪና ነው የሄድነው። ካቴና ና ለሁለት ለሁለት እኔና መብራቱ በአንድ ላይ ነበር የታሰርነው። ገመዱ ከተፈታ በኋላ አለመ ና ጌታቸው በአንድ ላይ ነው የታሰሩት። አቶ ተሻገር የእርሶስ እንዴት ነበር የታሰሩት? ከየትስ ነበረ የተወሰዱት? የኔ አያያዝ ያው እነዚህ ወንድሞቻችን አብረን ቀደም ብሎ አቶ አካላይ እንደተናገረው አብረን ስንሰራ ስለነበርነ እኔም የዛው አካባቢ ተወላጅ ስለሆንኩኝ በተለይ አሁን ባለኝ የትምህርት ደረጃና አሁን ባለኝ እውቀት ለህብረተሰብ ማገልገል ያለብኝ ብዬ ህዝቡንም አገሬንም ተጠቅማለበ የሚል ነበር። እኔ ከቆምቻ ባነት ጋር ስራ የነበረው በእምነት ነው። አሁን በእምነቴ ነም እየተንቀሳቀስኩ ያለሁኝ ግን እኔ ዘዋዳ ነገር ሆኖብኝ ያለ መጀመሪያ ሰራ የሆንኩ ሲቪ ሰርቫንት ነኝ። የዩኒቨርሲቲ ባልደረባ ሁ ደግሞ ትልቁ የሆነ የፌዴራል መንግስት መስሪያ ቤት ነው የሚሰራው የሚሰራበት የነበረውም ደግሞ ሙያም ራሱ ለእኔ በጣም ጥሩ ያስተማረኝ የቱሪዝም ተማሪ ነኝ። እኔን ማግኘት በጣም ቀላል በሆነ ኮሚቴ ኮሚቴት ማድረግ ይቻል ነበር። ግን ቢሮይን፣ ወይ ደግሞ የመንግስትን ቢሮ በሰራዊት ከቦ የአካባቢን ህዝብ ማስደንገጥ በጣም አደጋ ነው የተሰማ በወቅቱ ስራ ስለነበርኩኝ። የት ነበር የሚሰሩት? ጎንደር ዩኒቨርሲቲ የእንግዳ ማረፊያ ስራ አስካሪ ነኝ ወይም ደግሞ በጎንደር ዩኒቨርሲቲ የገቢ ማመንጫ ተቋም በሴት የሆቴልና ቱሪዝም አስተባባሪ የእንግዳ ማረፊያ ስራ አስካሪ ነኝ። ወይ ደግሞ በዛ ወደ ቤተሰቦቼ ደበዳባት ወረዳ ጃኖራ የሚባል ቀበሌ ዘመዶች አሉኝ። ከእነሱ ጋር ሄጄ በሰላማዊ መንገድ አሳልፋለሁ ብዬ ዘመዶች ጋር እያለሁ ወደ ቀናአምባኪ የመኪና ንምርት የሚትባል ገዳም ሶስት ሰዓት በግብር ሲሄድናት ከጀምራ ወደ ላይ አቀበቶች ከዛ ላይ ከዘራ ይዤ ነው በሰላማዊ መንገድ በክርስቲያን እያለሁ እንግዲህ ባልታወቀ ሰዓት ወታደሮች መጥተው ያው የተወሰነ ግርግር ተደርጎ ተይዤ ነው ታፍኜ ይሄድኩኝ። ከዛ ታፍኜ ከሄድኩ በኋላ በተለያዩ እስር ቤቶች ገብቻለሁ። ብዙም ወደ ባላሰፋውም ማጠንጠኛው ማዕከላዊ የሚባለው መቶ ሰማንያ ሰባት ቀን በማዕከላዊ ቆይቻለሁ። ከዛም በኋላ በቅሊንጦ ወደ ሁለት ቦታዎች ዞን ሶስት የሚባልና ወደ ዞን ሶስት ሁለት ተወር ያለው ማዕከላዊ ነው በመጀመሪያ የተወሰድ ነው ብላችኋል እና ሁ ታችሁም በእስር ቤት እንግዲህ በተለይም በማዕከላይ ሰዎች ሲታሰሩ በምርመራ ወቅት የማሰቃየት ተግባራት እንደሚፈጸምባቸው ፍርድ ቤት በሚቀርቡበት ጊዜ የሚናገሩ አሉ። ከእስር ከወጡም በኋላ ስናነጋግራቸው በተለያየ ሚዲያ ቀርበው በማዕከላይ የእስር አያያዛቸውን በተመለከተ የሚናገሩ አሉ። የሁሉም የተለያየ ቢሆንም ሁሉም በተለያየ መልኩ ይገልጻሉ። ና እንደው የእናንተን የመጀመሪያው የማዕከላዊ ቆይታችሁ ምን ይመስል ነበር? አያያዛችሁ አቶ አታላይ አይ በእኔ በኩል እንኳን ድብደባ የከፋ ንግግርም አልተናገሩኝም። እውነት ለመናገር አንደኛ ምንድን ነው ያሉኝ በእድሜ ትልቅ ነዎት፣ ስለዚህ የሚጠየቁትን ጥያቄ በትክክለኛ ይመልሱ የሚል ንግግሩ ላይ ያው ምርመራ ስለሆነ ፍቀርብ እንዲህ አይነት ነገሮች አንደኛ ለልጅ መመላለሱ ነው ለእኔ እንጂ በእኔ በአካሌ ላይ ወይም በሞራሌ ላይ የደረሰብኝ ነገር የለም። እሄዳለሁ ስላከበር ነዎት እውነቱን ብቻ ይናገሩ ምንጠይቆትን ይመልሱ እየተባልኩ ነበር የምንጠየቅ ነ ወደ በኋላ ላይ ያልተመቼና ያልተቀበልኩት ነገር ቢኖር ምንድን ነው የክስ አመሰራረቱ የቀረበልኝ ጽሑፍ የክስ ግን እሱ ላይ ግን በጣም አዝኛለሁ ማለት በአካሌ ላይ ምንም ባይደርስም በስነ ልቦናና በሞራል እኔ የኔ ጥያቄና የመጣው ክስ አይነት ግን በጣም የተለያየ የማይገናኝ ነው የነበረ። ከዚህ ውጭ ግን በአካሌ የደረሰብኝ ነገር የለም። በጓደኞቼ ግን ያው አቶ መብራቱ ጌታሁን በተደጋጋሚ ተመት ቻሉ ነግሮኛል። በአይኔና በአፍንጫዬ ደም እስኪፈስ ድረስ መጥተውኛል ብሎ ነግረኛል። በዚህም የአይን ምርመራ ሕክምና በተደጋጋሚ ያደርግ እንደነበረ ከዛ በኋላም ያው አቶ ጌታቸውም እንደዚሁ አኔ በካቴና አንጠልጥለውኝ ነበር ብሎ እጁ ላይ እጢ ነበረበት። እነዚህ ሰዎች ራሳቸው ቢገልጹት በጣም ደስ ይል ነበረ። እጁ ላይ እጢ ነበረ፣ በካቴና ስላንጠለጠሉኝ እጢ ብሎ ከቀኝ እጁ በኩል ያበጠ ነገር ነበረው። መዳፍ እጁ መታጠፊያ ላይ በውጭ በኩል ማለት ነው፣ ያበጠ ነገር ነበረ። አሁን ቅርብ ጊዜ ልንወጣ ስንል ያ ኦፕሬሽን ተሰርቶለት የሆነ ፈሳሽ ነጭ ፈሳሽ ወስል ከዛ በኋላ ያው እሱን ሽሮ መጥቷል። በምርመራ ወቅት ሲጠየቁ የነበረው ጥያቄ ምንድን ነው ሲቀርብሎት የነበረው ምን አድርገዋል ምን ሰርተዋል ወይም ምን እንዲናገሩ ነበር ሲጠየቁ የነበረው አንደኛ የስራ ድርሻዬ በወልቃይ ትዝ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴነት ስሰራ ምን ምን እሰራ ምን ድርሻ እንደነበረኝ ኔ ነው የተጠየኩት የኔ የተጠየቅኩት ድርሻዬ ደግሞ ገንዘብ ያዥ ወይም በኋላ ላይ እነሱ ሲነግሩኝ ፋይናንስ ነው ያሉኝ እኔ በአማርኛ ነው የማውቀው ገንዘብ ያዥ ነው የነበርኩኝ እና በገንዘቡ መሳሪያ ገዝታችኋል፣ እንደዚህ አድርጋችኋል፣ እንደዚህ አይነት ነገር ተሰርቷል እና ከውጭም ብር ይላክላችሁ ነበር፣ ግንቦት ሰባት ይልክላችሁ ነበር፣ ሌላም ሌላም በዚህ ተቃዋሚ ፓርቲ፣ ሌላ የውጭ ድርጅቶች ይልኩላችሁ ነበር የሚል ጥያቄ ነው የተጠየቅኩት። ነገር ግን እኔ የመለስኩላቸው መልስ ምንድን ነው? እኛ አንደኛ ከውጭ አካል ጋር የምንገናኘው መንገድ የለንም። የምናገኛቸው ቤተሰቦቻችን ናቸው ድሮ በደርግ ጊዜ ተሰደው ሱዳን ሀገር ሄደው በዛው አሜሪካም ጀርመንም አውስትራሊያም ቤተሰቦቻችን አሉ። ዝንድና ጠየቁኝ፣ ዝንድና ነገርኳቸው። ጓደኝነት ያለኝ ደግሞ ጓደኝነት ነገርኳቸው። በዛ ገንዘብ ጦር መሳሪያ ገዝታችኋል ያለ እኔ ጦር መሳሪያ እኛ ህገ መንግስታዊ ጥያቄ ነው ጥያቄያችን እንጂ የጦር መሳሪያ ጉዳይ አይደለም የነበረ በጦርነት የምናመጣው ለውጥ አለ ብለን አናምንም፣ አናስብም። የእኛ ጥያቄ ህገ መንግስቱ የሚለው ወልቃይት አማራ ነው የሚለው ጥያቄ ነው የጠየቅን እንጂ መልሱ ገና እየጠበቅን እያለን መልሰን ወደ ሌላ አዝማሚያ ምንገባበት ምን የምንልበት ነገር የለም። መልሱ እንኳ ባይሰጠን ህገ መንግስቱን የጣሰው ማን እንደሆነ እዛው ራሱ ስለሚገልጽ እኛ ይሄ ነው ማለት ስለማንፈልግ፣ ለህዝባችን ግን ጥያቄው አይተመለሰም ብለን ከመናገር ውጭ ሌላ ተካራ ሌላ ችግር ውስጥ እንገባለን ብለን አናንም አልተነሳንም። ደግሞ ይሄ እያልኩ ነበር። እንመልስላቸው። አቶ ተሻገር ወልደ ሚካኤል ወደ እርስዎ በማዕከላዊ የነበራችሁ ቆይታ ምን ይመስል ነበር? በማዕከላዊ በኩል የስድቦች ሁኔታዎች ብዙ። ለምሳሌ እኔ ምናድኳቸው እኔ የወታደር ድኛኝ የአባቴ ፖሊስ ነው፣ ህግ አይጠፋኝም። በህጉድ በኢዱ ይገባቸው መጀመሪያ የመጀመሪያ ያልኳቸው ህጋዊ ከሆነ አያጣለንም፣ እኔ ግን ሰብአዊ መብት የሚነካ ነገር ካቀረባቸው እንጣላለን ወይም ደግሞ እኔ ህይወቴ ልናጣ እችላለሁ ብዬ መጀመሪያ ይህን ሀሳብ አቀረብኩኝ። ያው እነሱም ሳፖርት ያደረጉት ይመስለኛል። ያው የሞራል ስድብ ስድቦች ነበሩ። በስድቦች አንዳንድ ስድቦች በተለይ እንዴት ወልቃይት አማራ ነው ትላለህ ምናምን የሚል ሁኔታዎች ነበሩ። ይሄ እኔ በአስራ ዘጠኝ መቶ ሰላሳ ስምንት አመት ምት አባቴ ወደ ሚካኤል ያቆቱ ሰማ ይባላል ከሰሜን ሸዋ ነው የሄደው፣ ፖሊስ ነው ግን እናቴና ሌላ ግብቶ የአካባቢው ህብረተሰብ ተወላጅ ናት። ሰፋ ያደ ቦታ ያለው ነው። እንዲያውም ኔናቲቪ ሰዎች መጽፍ እንዳያስፈልግም በአስራ ዘጠኝ መቶ ሰላሳ ስምንት የኔ አባቴ በጎንደር ክፍለ ሀገር በወገራ አውራጃ በሰጅት ወረዳ ነው ፖሊስ የነበረው። እንግዲህ ለማየት አብቃሽ እነሱ ደግሞ የሚሉት በአስራ ዘጠኝ ቶ አርባ ሰባት ኃይለሥላሴ ወደ አማራ ወሰዱት ነው የሚሉት የተሳሳተ ዲስቶርት የሆነ ታሪክ ነው የሚያስተምሩን። እኔ በሕይወቴ ኮሞራ ሁሞራን የተማርኩኝ ሀያስክኝ የተማርኩት አሁን አምሳ አመት ሆኝ ያለው በዚህ አምሳ አመቴን የማውቀው ወልቃየት የጎንደር ወይ ደግሞ የወገራ አውራጃ የሴት ወረዳ እና የወልቃየት ወረዳ፣ የጸገዴ ወረዳ፣ የጠለምት ወረዳ የሚባል እንጂ በትግራይ ውስጥም ሆኖም አያውቁም። ወደ ታሪክ ወደ ኋላም ታሪክ ብንሄድ እኮ ራሱ አቶ ተሻገር ነው ዚህ አንጻት በሞራቤ መጥተውብኛል። አቶ ተሻገር እንግዲህ እንደዚህ እንደዚህ ያሉ ጉዳዮች ጋር ገባን ደግሞ ይሄን ጉዳይ አይደለም ብለው የሚከራከሩ ሰዎችን ይዘን መተን መሆን አለበት። እንደ አሰራር ትክክል የሚሆነው እሱ ስለሆነ ይህንን እናንተ ስትሉ አይደለም የሚሉ ሰዎች መጥተው በሌላ ጊዜ ከዚህ ጉዳይ ጋር እያይዘን እናወያያችኋለን። አሁን በእስር ሁኔታችሁ ላይ አተኩረን እነዚህን ሀሳቦች በሌላ ጊዜ ይዘናቸው የምንመጣቸው ይሆናልና ወደ እስር ቤት ልመልሳችሁ ከዛ በኋላ ከማእከላ ከማእከላይ እስር ቤት። እሺ፣ በኦሮሞ ወንድሞቻችን ላይ የደረሱ ሁኔታዎች በተጨባጭ እኔ እዛ እስር ቤት አብረው ውስጥ ነበሩ። ማዕከላዊ ውስጥ በጨለማ አምሳ ሁለት ቀን ቆይቻለሁ ጨለማ ውስጥ ስድስት ቁጥር ነው የነበረው። ሽንት ቤት ፊት ለፊት ሽንት ቤት አለው። መሀሉ ደግሞ የሆነ ነገር ሌላ ነገር ችግር ያለበት የሚባል ነው። ከዛ ውስጥ ሀያ አራት ሰዎች ነው የነበርነው። ከነበርነው ነው የሮቦ ልጆች ልጅ ተኮላሽቻለሁ ብሎ ተደብድቤ ተኮላሽቻለሁ። በቃ የለኝም እንግዲህ ወደ ፊት ጋሺ አንተርኳ ልጅ ወልዳህ አሪኝ እኔ ግን መውደድ አልችልም ብሎኛል። ከዛ ውጭ ግን በወዳኛ አካባቢ ስመጣ በርከት ያሉ የአማራ ልጆች በተለይ ጎንደር የጎጃም ልጆች፣ የወሎ የስሜን ሸዋ ልጆች ተደብድበዋል። እንግዲህ ስማቸውን የራሳቸውን የፍርድ ቤቱ እየጠቀሱ ስለነገሩ እኔ አሁን ብደግምልሽን በጣም እንትን አያስፈልግማ። በጣም የሚያሳዝነኝ ዮናስ የሚባል ልጅ በቃ አሁን አንድ ብሩ ራሱ ሰሎ አንድ ፈረዳ የሚባል ልጅ ራሱ ደግሞ የደንቻ አካባቢ ልጅ ነው። ግሉቱ ላይ የሆነ ችግር ትኖበት ከፍተኛ የሆነ አካሄዱ ራሱ እንደ ሰሆኑ አይሄድም። ይህንን በአይኔ በተጨባጭ አይቻለሁ። እኛ እየደረሰብን ነገር እንግዲህ በማዕከላዊ በኩል ለ ብዙ የተለያዩ ግፎች የተፈጸሙበት ናቸው። እንዲያውም ለሞራል ብዬ ነው እንጂ የማይነገሩ ነበር ይችላል። ለሞራል መጥፎ ስለሆነ ኢትዮጵያዊ ሁኔታችን ችለነው ነው ዝም ያልን እንጂ ሌሎች ኢሞራል የሆኑ ነገሮች የተሰሩበት ምክንያት ነው ያለበት እስር ቤት። እሺ በጣም አመሰግናለሁኝ። አሁንም በድጋሚ እንግዲህ እንደነገራችሁን ከጎንደር ተይዛችሁ አዲስ አበባ ማዕከላዊ ተወሰዳችሁ፣ ከዛም ወደ ቅሊንጦ እስር ቤት ነው የተወሰዳችሁት። በእነዚህ የእስር ቤት ቆይታችሁ ከተለያዩ ቦታ ከሚመጡ የእስረኛ ማህበረሰብ ከተለያዩ የኢትዮጵያ ክፍል የታሰሩ ከተለያዩ ማህበረሰቦች እስረኞች ጋር የነበራችሁ ግንኙነት ምን ይመስል ነበረ? ቀደም ሲል ያላወቃችሁት ወይም ያልተረዳችሁትን አጠቃላይ የኢትዮጵያን ሁኔታ የመረዳት አጋጣሚ ተፈጥሮላችኋል? እሱን ፈጥሮልናል ትላላችሁ አቶ ተሻገር? እሺ እንግዲህ እኔ በጣም እንዲያውም ግርማችኋል። እኔ እዚህ ከማዕከላዊ ወደ ኪሊንጦ ከሄድኩ በኋላ በትምህርት የራሱ የነበሩኝን ጋፖች፣ በታሪክ የነበረኝን ጋፕ በጣም ደስ የሚል መልክ አስተካክያለሁ። ምክንያቱም በማረሚያ ቤቶቹ እኔ ሁለት ከኪሊንጦ ከዞን ሶስት እና ዞን ሁለት ነው የቆየው ከዛም ደግሞ ቃሊቲ ላይ ለተወሰኑ አንድ ወር በማይሞላ ወርቅ ዞን ስምንት ነበርኩኝ። እና በዚህ በነበርኩባቸው ጊዜያቶች መጀመሪያ ደስ ይለኝ እኔ የኢትዮጵያ ብሔር ብሔረሰቦችን እወዳቸዋለሁኝ አከብራቸዋለሁ። እነሱም ይወዱናል፣ ያከብሩናል። ይገርምሻል እንዲያውም እኔ የትግራይ ተወላጆች በሙስና ምክንያት እንዲያው ያለ አብዛኛዎቹ ውስጣቸውን ገብቼ ባላውቃቸውም ታስረው ይታጎሯሉ። እኔ ደረሰኝ በሁለተኛው ሁለተኛ ዙር ላይ ሲሄድ ሁለት ዞን ሶስት ገባ፣ ከእነሱ ጋር ነው የገባው በዕድሜ አንጻር ከበሽታም አንጻር የእኔ በሽታ ወገቤ ላይ ችግር ስለነበረብኝ መጀመሪያ ስጋት ነበራቸው። ሲያዩን አሸባ የተሰጠነ ስም መጥፎ ስም ነበር። በጣም አሻማቃቂ ስም ነው። አሸባሪ በሚለው ነገር ሲያዩን እነዚህ ሰዎች ምን አይነት እነዚህማ ሲቪል አይደሉም፣ ምን ያውቃሉ። እንደዚህማ ጸሎት አይደለም የሚያደርጉ በተለይ አባቶቹ ከአባ ገብረ ኢየሱስና አባ ገብረ ስላሴ አብረው ከእኛ ጋር ስላሉ በጣም እነሱ ናቸው ጸሎት የሚያደርጉልን። ቤቱን ወደ መንፈሳዊ ነው የቀየሩት። ጸሎት ምግብም ስንዘላ ስንተኛም ሌሊትም ቁሞ ሲጸልዩ ስለሚያድሩ አባቶች በቃ ቤቱን ሰላማዊ ነው ያደረጉት። የነበረውን ድባብ የነበረውን መጥፎ ድባብ ወደ ሰላማዊ ነው የሚመሩት እነዛ አባቶች። ምክንያቱም ሰዎቹ ራሳቸው ገርመ ናቸው። እኛ ኮ ኦርቶዶክስ ነን። የትግራይ ህዝብና የአማራ ህዝብ ልዩነት የለውም። ለካ እንደዚህ ናቸው ናቸሁ። እኛ እኮ ሌላ ነው ያሉን። ትግራይን ገደሉ ነው ያሉን። አ እኔ መሳሪያ የሚባል ና ራሱ ተኩሼም አላውቁም አላውቁም። አባቴ እኮ ራሱ ፖሊስ ሆኖ መሳሪያውን ደብቆ ነው አሳይቶን አያውቁም። ባይናችን መሳሪያ እኔ አይቼ አላውቅም። እኔ ሲቪል ነኝ በቃ። እነዚህ ከትግራይ ወንድሞቼ ጋር እራሱ በስም መጥቀስ ይቻላል እነሱ ሌላ ነገር እንዳያመጣባቸው እንጂ፣ እንደውም አብዛኛው ጊዜ የሚተባበሩ እነሱ ናቸው። በኢኮኖሚ እነሱ የተሻሉ ስለሆኑ እኛ በአሸባሪ መልክ የነሰዎች አብዛኛዎቻችን ከሩቅ ቦታ የነ ስለሆነ ጠያቂም የለንም ብዙ ጥያቄ ያላቸው እነሱ አዲስ አበባ አካባቢ ስለሆኑ ነው። ሌላው ወደ ሰፊው ሕዝብ ብንመጣ የሰፊው የኦሮሞ ሕዝብ አብዛኛው ማጆሪቱ የታሰረው ሰፊ የኦሮሞ ተወላጅ ነው። ከእነሱ እኔ ራሴ ቋንቋ ራሱ ችያለሁ እኔ አሁን ይገርምሻል። ብዙ ትንሽ ኦሮምኛ ዘፈን ሁላ ችዬ ነው የወጣሁ እና የኦሮሞ ሕዝብ ምን ያህል ሰፊ እንደሆነ የባህሉ የተለያየ ባህል ሆኑ የደቡብ ህዝቦችም አሉ፣ የኦሮሞም አሉ፣ የሌሎቹም የሶማሌ የአፋር። በአጋጣሚ አፋር የትንሽ ጊዜ ሰርች ስለነበረ ቋንቋም ስለሚችል አፋርኛ በጣም ደስ ብሎኝ ነው የወጣው ከብሔረሰቦቹ ጋር። ግን ከዚህ ከእስር ቤቱ በኩል ያየሁት ከማህበረሰቡ ጋር ምንም ችግር የአዲስ አበባ ልጆች፣ የወጣቶቹም ከተለያየ ቦታ የመጡ የተለያዩ ብሔረሰቦቹም ጥሩ ሁኔታ ጥሩ የተሞክሮ ልውጥ አድርገናል። ሌላው ግን እስር ቤት ላይ ሰዎች ተደባባልቀው ነው የሚታሰሩ። ለምሳሌ ሳይኮም እንዳይችዋሉ በዛ በእስር ቤት አካባቢ የአእምሮ ችግር ያለባቸውን ሰዎች ሆን ተብሎ በእስር ቤት ውስጥ ሊያመጧቸዋል። የታመመ ሰው ወደ አማኑኤል ነው ሄድ ያለበት፣ ወደ ጸብ ነው እንጂ ሄድ ያለበት በጣም ከፍተኛ የሆነ ራሳቸውን የሚጎዱ አሁን አንድ ያለ እንትና ሀያው የሚባል ዝሮ ይሄ የሆነ ብረት ካገኘ ራሱን የሚጨገጭ ደም በቃ ደም በደም የሚሆነው፣ የዛን ስታይ አንቺ አሁን በጣም ትደነግጫለች። በቃ ሳይኮሎጂካዊ ትጎጃለች። ግማሹ ቁሞ የሚውሉ አለ። የወጣቶች በተለይ በዚህ በአሺሽ በአንዳንድ በሱስፍ የተጠምዱ ወጣቶች የአእምሮ ችግር ያለባቸውን ያመጧቸዋል። ይደባደባሉ፣ ራሳቸውን መጠበቅ አይችሉም። ያለ ስታይ አንቺ ሞራታች ግጥ ይላል። በተለይ እኛ በሽብር ተብለን የገባነው ሰዎች ለእኛ ኢሞራሊቲ ነው፣ የራሱ አይተነው ማናውቁ ነገር ነው ከዚህ አንጻር ብዙ ወጣቶች አላስፈላጊ የሆነ የስነ ልቦና ተጽዕኖ በእስር ቤት እየደረሰባቸው ነው። ይሄ ያየሁትን መናገር። እሺ እሺ እሺ። አመሰግናለሁ። እንደው ግን እስቲ ኦሮመኛ ዘፈን ያሉኝን ለምን አይሞክሩትም? አይ ትንሽ እሺ እሺ በሳ ፈንታ ኢጋን ዱፍታ ኢጋን ዱፍታ ሲበርባና ያቢሉሱማ ነዚ መንግቶች፣ በአማርኛ በአማርኛ ወጣቶቹ ናቸው የሚሉት፣ እኛ ነጻነቶችን ነጠናታችን የምናገኛቸው በደማችን ነው፣ ነጻነታችን ይመጣ በደማችን ነው። ዝም ብሎ ሜዳ ላይ በማውራት አይመጣም የሚል ነው። እሺ አመሰግናለሁ። አቶ አታ ላይ ጥያቄውን ምናልባት አቶ ተሻገረዘም ያለ ሰዓቱን ስለወሰዱ ጥያቄውን መድገም ሳይኖርብኝ አይቀርም እና ነው ወይስ ያስታውሱታል? እስር ቤት በነበራችሁ ቆይታ የተለየ እድል የፈጠረላችሁ ከሌሎች ማህበረሰቦች ጋር የመገናኘት፣ የመተያየት የአገሪቱን ጉዳይ የማወቅ የፈጠረላችሁ እድል አለ? ምናልባት ስትገቡ ከነበራችሁ ሀሳብ ስትወጡ ቀይራችሁ የወጣችሁት ሀሳብ ወይም አስተሳሰብ ገባ። ምንጊዜም እስር ቤት አንዳንዱ ሁለት ሶስት የታሰረ ሊኖር ይችላል። አንድ የታሰረ ሊኖር ይችላል። ለመጀመሪያ ጊዜ የታሰረ ሊኖር ይችላል። ቅድም እንዳልኩት ያያያዝና ያወሳሰብ መንገድ ድንጋጤ ቢኖረውም ከገባን በኋላ ግን እዛው የቆዩት በተለይ በተለይ ምክንያቱም ሽብር ተብሎ የገባ አማራና ኦሮሞ ነው። ስለዚህ የኦሮሚያ ልጆች ትልልቅ ሽማግሌዎችም አግኝተናቸዋል ናቸዋል እነሱ ናቸው መጀመሪያ ተቀብለው የምንተኛበት ፍራሽ ቦታ ለቀው ያስተኙን፣ ከስንቃቸው ያካፈሉን ለምን ቤተሰብ መጀመሪያ አድራሻችን ባላወቀበት ሰዓት የመንግስት ምግብ ቀለብ እንዳለ ሆኖ በግለሰብ ደረጃ ያንን እስክምን ለማመድ ድረስ አብረው ካላቸው ስንቅ እነሱም ከርቀት ነው ይመጣላቸው እና ቆሎም ቢሆን አብረን ተካፍለን ከእነሱ ጋር እነሱ ነበሩ ያገኘ ናቸው። ከዚ በኋላም ሌሎች ሌሎች በተለያየ ምክንያትም የገቡ አግኝተናል እና ኢትዮጵያን እዛ ውስጥ አግኝተናታል ማለት እንችላለን። አገር ዙረን አላየንም ነበር። ብዙ ቦታ ላይ ወጥን አናውቅም ነበር። ከአንድ አካባቢ ነው ተወስነን ስኖር ነበረ። እስር ቤቱ ግን ኢትዮጵያውያንን አስተዋውቆናል። በተለይ በተለይ የእስር ቤት ወገኖቻችን አብረው እዛ የጠበቁን፣ እኛም ያጽናኑን፣ አይዟችሁ ያሉን የኦሮሞ ብሔር ተወላጆች በስንቅና በልብ ሳምለያይ አብረን ያሳለፍነው ጊዜ ለእኛ ትልቅ ፍርፋማ አድርጎናል። ወገን አፍርተናል። ከእነሱ ጋር ያሳለፍነው ጊዜ እንደታሰርና አላሰብነውም። በጣም ደስ ብሎን ውስጣችን ነጻ ነው የኛ በጣም አመሰግናለሁ እንግዲህ አቶ አታላይ አቶ ተሻገር እንደው በመጨረሻ የታሰራችሁበት ጉዳይ የታሰራችሁበት አላማ አሁንም አብሯችኋለ ወይ አቋማችሁን ቀይራችኋል የተቀየረ ነገር አለ ከወጣችሁስ በኋላ ምንድን ነው የምትሉት ስለተነሳችሁበት ጉዳይ እሺ እንግዲህ እኔ መነሻችን እኛ ታሪካዊ የሆነ ተፈጥሯዊ ና ህገ መንግስታዊ ጥያቄ ስለሆነ እኔ ለወደፊቱ ሰፋ አርጋችሁ ቡሁራኖቹም ጋብዛችሁ እኔንም ከጋበዛችሁኝ እኔ በቱሪዝም ንት ሄሪቴጅ ማናጅመንት ብዙ ስላነበብኩኝ አሁንም እስር ቤት እያለሁ የአገሬን ታሪክ ስፔሻሊ የአማራን ታሪክ አሁን አማራ ነኝ እያልኩ ነ የአማራን ታሪክ በበለጠ ለማውቅ ያለሁኝ ከዛ ልፌ ደግሞ ደግሞ የወልቃየትን አመጣጥ የወልቃየትን ሁኔታ ስል ዳሰስኩኝ። ህገ መንግስቱንና ታሪኩን ተፈጥሯችንም አዛምነት፣ ሶስቱን አዛምነት እጄ ስለሚሄድ ጥያቄያችን ህገ መንግስታዊና ና ተፈጥሯዊ ህጋዊ እስከሆነ ሁነን እስከተነሳን ድረስ እያንዳንዱን የህብረተሰባችን ድጋፍ ይዘን እስከተነሳን ድረስ አሁን ጥያቄያችንም ሰላማዊ በሆነ መልክ እንቀጥላለን። ምንም የሚፈራው ነገር የለንም። ምክንያቱም መንግስታችንም አይተነዋል። ወደኋላ አስቦ ከእኛ በፊት በት ትኮ የነበሩ ወድሞቻችን ታፍነው በጨለማ እንደሄዱ ይህን እግድ ያላገኘዋሉ ታፍነው ነው የቀሩ የወቃ ሰው አሁን አብዛኛው ወጣቱ ፈራቱ ምንድን ነው ሰው ከታሰረ አይፈታን ብሎ ነው የሚያስብ ጠፍቶ ነው የሚቀረው። በየበራ አሁን የእኛ ህዝብ ኮራሱ እኔ አሁን ዳታ ሲያሳጠና አብዛኛዎቹ የአማራ ጠረፍ ያሉት ወደ አማራ ክልል ያሉ ወረዳዎች አብዛኛዎቹ የወልቃይቶች ናቸው፣ የተሰደዱ የተፈናቀሉ፣ ዲስፕሌስድ ሊሆኑ ወይም የተፈናቀሉ ዜጎች ናቸው። በውጭ የምትመጪ አሜሪካ ውስጥ ያለው፣ አውሮፓ ውስጥ ያለው፣ እስያ ውስጥ ያለው የማን ልጅ ነው? የወልቃይት ቢሆኑ ለምን? ስላሳደዱ ነው፣ ስላባረሩ ነው፣ ስለገደሉ በቃ አቢ ስላደረጉን ነው። ይህን ደግሞ አሁን ጥተው ሰላማዊ መንገድ ሁኖ ህዝቡ ተወያይቶ የራሱን እድል በራሱ ይወስን። ህዝቡ ራሱ የወልቃይት ህዝብ። አቶ አታላይ ስትነሱ የአማራ የወልቃይት የማንነት ጥያቄ ብላችሁን የተነሳችሁት ከዛ በኋላ ደግሞ ስትታሰሩ ብዙ ሰው አውቆናል ብለዋል። አሁን ና ስትወጡ በአጠቃላይ በአገሪቱ ያለ ሁኔታ ቀውስ ውስጥ ነው። ከተነሳችሁበት ወይም ከያዛችሁት ሀሳባችሁን ሰፋ ያረጋችሁበት ሁኔታ አለ። በጣም ጥሩ እኛ አሁን ጥያቄውን ጠየቅን እንጂ አሁን ይሄ ጥያቄ ወልቃይት ወይም የወልቃይት ኮሚቴ ብቻ የሚጠይቀውና የሚከታተለው አይደለም። ይሄ ጥያቄ የመላው የአማራ ህዝብ የሚጠይቀው ጥያቄ ነው። አማራ ነን ብለን የተነሳ ነው። እኛ ድሮም አማራ ነን፣ ዛሬም አማራ ነን፣ ወደፊትም አማራ ነን። ይሄ የታወቀ ነው። ነገር ግን አሁን ካለው ከህገ መንግስቱ አንጻር ከመጣው በኢትዮጵያ ሁኔታ ላይ ካለው ካለው ሁኔታ አንጻር ግን መታወቂያችን ወደ ሌላ አቅጣጫ ሂደው የትግራይ ናችሁ ስለተባልን ያነ አይደለምን በሚል ጥያቄ ነው የተነሳን አሁን ግን ይሄ ጥያቄ ይሄ የወልቃይት ብቻ ወይም የጠገዴ ሰው ብቻ የሚያንቀሳቅሰው ወይም የሚከታተለው አይደለም የአማራ ህዝብ ጥያቄ ነው መጀመሪያ ጎንደር የካቲት ሀያ አራት ቀን ሁለት ሺ ስምንት ላንድማርክ ያደረግነው ነው ስብሰባ በዚህ ቃል ተስማምተን ነው ከዛ በኋላ ነው ይሄ ህዝብ እንደ ማዕበል የተነሳበት ጉዳይ የራሱ ጉዳይ መሆኑ አውቆ የተነሳበት ጉዳይ ስለሆነ እኛ ብቻ ነን ብለን የምንወስደው ና የምንነሳበት ምክንያት የለንም። ይሄ ህዝብ ምላሹ እስኪቀበል ድረስ አብሮ ከኛ ጋር የሚሰራበት ሁኔታ አመቻችተን የወጣ ነው። ሰፋ አድርገነዋል እንጂ አይጠበበም ለማለት ፈልጌ ነው። መጀመሪያ ግን ከመነሻው እንደዛ ቢሆንም አሁን ህዝቡ ተረክቦታል። ህዝቡ ገናኛ ከመታሰራችን በፊት የካቲት ሀያ አራት ተነጋግረን ሁላችንም የጨረስነው ነገር ስለሆነ በዚህ የተስማማንበት ነገር ስለሆነ የአማራ ህዝብ ነው የሚጠይቀው። ከአማራ ህዝብ ውስጥ ሆነን እኛ አብረን እንጠይቃለን። የትግራይ መንግስትን መልስ ይሰጣል ብዬ አምናለሁ። በመታሰራችን ደግሞ ጥያቄያችን ይቆማል ብለን አናስብም። እንደዚህ አይነትም ጅማሬም ፍጻሜ የሌለውም ደግሞ አልጀመርንም። ትክክለኛ ፍጻሜና መልስ ያለው ነገር ነው እየጠበቅነው አሁንም የምንጠብቀው እሱ ነው። ስለዚህ በኢትዮጵያ ህዝብ ብቻ ሳይሆን በዓለም ዙሪያ ያሉ ወገኖቻችን በአንድም በሌላም በተለያየ ቦታ ላይ የተበተኑ ወገኖቻችን የነሱ ጭንቀት የነሱ ጩኸት ሲደመር ጸሎት ለእኛ መልስ አምጥቷል። መልስ ማለት ምንድን ነው? በህዝብ ልብ የመረዳት መንግስት ራሱ እንዲረዳ አድርገውታል። ግለሰብ አይደለም፣ የተወሰነ ቦታ አይደለም። አለም ሁሉ በተለያየ ቋንቋ የሚናገር ህዝብ ሁሉ የወልቃይት ጉዳይ ሰምቶ ተረድቶ አብሮ ጩኋል። ስለዚህ በዚህ ያተረፍንበት እንጂ የከሰርንበት ነገር ስለሌለ በመታሰራችንም እኛ በጣም ደስተኞች ነን። ባንታሰር አለም አያውቀንም። ባንታሰር ህዝብ አናገኝም። ባንታሰር እየዘራ ነው ዘር ውጤቱን አናየውም። ያናገኘውም የነበረ ዋጋ ቢያስከፍልም ግን በጣም ጥሩ ሆኖ ደስ በሚል ሁኔታ ወገኖቻችን፣ እህት ወንድሞቻችን አብረው ከእኛ ጋር እንደቆሙ ሌት ተቀን ያለ እረፍ አሁንም ተፈተን ስንወጣ ይሄ ጥያቄ ተመልሷል ማለት አይደለም። ወይም ደግሞ ዛሬ ከተፈታው ሁለተኛ አይነት እንደሚል የሚያሰኝ ነገር አይደለም። መንግስት ያየውን አይቷል። በራሱ ጊዜ አይቶ ተነጋግሮ አስቦ ምን ላይ ምን ቦታ ላይ እንደደረሰ ራሱ ስላወቀ ለእኛ ምንድን ነው የተባለነው? ክሱ ተነስቷል ነው። ተፈርዶብን ፍርድ ጨርሰን አልወጣንም። በደለኛ ሆነንም አልተገኘንም። በየትኛው መልክ እንደወጣን እኛ ሁን እናውቃለን፣ ዓለምም ያውቃል። ስለዚህ በዚህ ይሄ ጥያቄ ተመለሰ ማለትም አይደለም። መልስ ማለት ካቴና እኮ ነው የተፈታ ጥያቄው አልተፈታም፣ ገና አልተመለሰም። አእምሮ እኮ ገና ገና እያሰበው ጥያቄ ልባችን የጠየቀው ጥያቄ፣ ህዝባችን የጠየቅነው ጥያቄ፣ ከህዝባችን ጋር ሆነን የጠየቅነው ጥያቄ፣ የታሰርንበት ጥያቄ፣ አሁን የተፈታንበት ጥያቄ አልተመለሰም። ስለዚህ ጊዜውን ጠብቆ እንደሚመለስ ሙሉ እምነት አለን። ለምን ውስን ሰዎች አይደለንም እኛ ህዝብ ነን፣ የህዝብ ልጆች ነን። በፊት በአባት በእናታችን ነበር የምንጠራው። አሁን ግን የህዝብ ልጆች ነን። ህዝብ ተጨንቆ ህዝብ ጠይቆ ህዝብ እስከ መጨረሻ እስክንፈታ ድረስ በስንቅ በሞራል በተለያየ መንገድ አገር አቋርጠው በመምጣት እንግዲህ ከጎንደር አዲስ አበባ ከወልቃይት አዲስ አበባ ከተለያየ ከኦሮሚያ ብዙ ርቀት ቦታዎች መጥተው የማያውቁን ሰዎች ሁሉ ስንቅ አቀብለውን ሄደዋል። እና ይሄ ጥያቄ እስኪመለስ ድረስ አሁንም በህገ መንግስቱ መሰረት እንጠብቃለን ገና እንጠብቃለን እንጂ ተሸማቀን አልወጣንም። በነገራችን ላይ ሁለተኛ እንዳትናገር ተብለንም አልወጣንም። ክስ አንስቻ ለሆነ ያለ መንግስት ነገ ደግሞ መልሳችን እንደሚሰጠን ደግሞ ልክ እንደዚሁ እንጠብቃለን። ሁለታችሁም አቶ ተሻገር ወልደ ሚካኤልም አቶ አታላይ ዛፌም ፈቃደኛ ሆናችሁ ከእኛ ጋር ቃለምልልሱን ስላደረጋችሁ እናመሰግናለን። እንዳልኩት ውይይት የሚያስፈልጋቸው በርካታ ጉዳዮች አሉ እነሱን ይዘን ሌሎች ጉዳዩ የሚመለከታቸውንም ጨምረን በሌላ ጊዜ ተመልሰን እንመጣለን። ለዛሬ ሁለታችሁም ለሰጣችሁን ማብራሪያ እናመሰግናለን። እናመሰግናለን ሲሆን እኔም አንቺን አመሰግናለሁ እንዲሁም አቶ አታላይ ዛፌን፣ አቶ ተሻገር ወልደ ሚካኤልና ሌሎችም ከእነሱ ጋር የነበሩ ባልደረቦቻቸውን ሁሉ እንኳን ለቤታችሁ አበቃችሁ ማለት እፈልጋለሁ። ቆንጆ ውይይት ነበረ ያደረጋችሁት ሲሆን የተከበራችሁ አድማጮች እናንተም በዚህ ፕሮግራም እንድትሳተፉ አስተያየቶቻችሁን እንድታካፍሉ እንጋብዛለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪቅ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅቶቻችንን በቀላሉ ማግኘት ይችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን ወደ ተከታዩ ዝግጅታችን እናልፋለን። የሳሙኤል ፈረንጅ መታሰቢያ አንጋፋው ጋዜጠኛ የኢትዮጵያ ቴሌቪዥን የመጀመሪያው ስራ አስኪያጅ እንዲሆን በቀዳማዊ ኃይለ ሥላሴ የተሾመው ሳሙኤል ፈረንጅ በቅርቡ ካናዳ ውስጥ ማረፉን ዘግበናል። ለዛሬ ሳምንት ከፊታችን መታሰቢያው ተሰናድቷል። ሰለሞን ወደ ልጁ ወደ አቶ ጥበበ ሳሙኤል ደውሎ ስለ ዝግጅቱና ሌሎችም ጉዳዮችን አንስቶ አነጋግሯቸዋል። ወደ ዝግጅቱ እንስለቅ። አቶ ጥበበ ሳሙኤል ጤና ይስጥልኝ፣ እንደምናመሽ ጤና ይስጥልኝ ሰለሞን፣ እንዴት አመሻችሁ? እግዚአብሔር ይመስገን። አሁን የምደውልሎት ስለ አባቶ ስለ አቶ ሳሙኤል ፈረንጅ ትንሽ ጊዜ ወስደን እንድንጨዋወት ነበርና አቶ ሳሙኤል ጋዜጠኛም የነበሩ በመሆናቸው ብዙ ሰው ያውቃቸዋል ብዬ ተስፋ አደርጋለሁኝ። ከዚህ በፊትም እንዳረፉ ዜናውን ተናግረን ነበረ። ስለ አቶ ሳሙኤል በዝርዝር ከመናገራችን በፊት የፊታችን መጋቢት 16 ወይም ማርች 25 ስላዘጋጃችሁት የመታሰቢያ ስነስርዓት ያጫውቱኝ። ምንድን ነው ያዘጋጃችሁት? የት ነው የሚካሄደው? ያው ማርች ሀያ አምስት ያዘጋጀ ነው ቤዚካሊ እሱን የሰራቸውን ስራዎች ለመዘከር እና ለሌሎች ኢንስፓየር ለማድረግ ሌሎችን እንደሱ እሱ አይነት ኢትዮጵያውያን የሰሩት ስራ መዘከሩ ብቻ ሳይሆን ለሌላም ትምህርት ሆነው ሌላውን እንዲያነሳሱ ለማድረግ ነው እና ጋዜጠኛ ብቻ ሳይሆን በጣም ብዙ ነገር የነበረ ሰው ነው እና እነዚህን ነገሮች ስራዎቹን ለማስታወስ። ሰዓሊ ነበር፣ ያቆን ነበር፣ የባህል አምባሳደር ነበር፣ የሰብአዊ መብቶች ተሟጋች ነበር፣ የኢትዮጵያ ጠበቃ ነበር። በብዙ መጽሔቶች ላይ ጋዜጦች ላይ የጻፋቸው ነገሮች አሉ እና እነዚህን ስራዎቹን ለማቅረብና በተለይ ደግሞ ዋሽንግተን ዲሲ አካባቢ የሚኖሩ ሰዎች ያው ቀብሩም ካናዳ ስለነበረ ብዙዎች አክብሮታቸውን ለመግለጽ እንደሚፈልጉም ስለገለጹ ግን ያንን አጋጣሚ በማድረግ ያዘጋጀ ነው ዝግጅት ነው። ሳሙኤል ፈረንጅ ምናልባት በጋዜጠኝነቱ ምክንያት አንተ እያልኩኝ ብጠራው ቅር እንደማይሎት እርግጠኛ ነኝ፣ ተስፋ ረጋለሁኝ እና የኢትዮጵያ ቴሌቪዥን የመጀመሪያው ዋና ዳይሬክተር ነበረ። ኢትዮጵያ ውስጥ ነው ብዙን ስራ የሰራውና ኢትዮጵያ ውስጥ ስ የማድረግ ሀሳብ አላችሁ? እንዲህ አይነቱን ሥነ ሥርዓት እንዲህ አይነቱን ሥነ ሥርዓት የማድረግ ሀሳብ አለ። አንፎርችነትሊ እኔ ኢትዮጵያ መግባት አልችልም። ሳንድጃ አለሁ እዛ ወንድሜ ነው ያለው። አንዳንድ ነገሮች ለማድረግ እየተመካከርን ነው ለምንድን ነው የታገዱት፣ እርሶ ለመሆኑ? እኔም ባውቀው ደስ ይለኛል። ግን ያው ፓስፖርቴን ስለተከለከልኩ ዘላስቱ ይርስ ወደ ኢትዮጵያ መግባት የምችልበት ሁኔታ የት ነው የት ነው ያዘጋጃችሁት? ይሄ ዋሽንግተን ዲሲ አካባቢ ያለውን ስነስርዓት ያዘጋጀ ነው። ዋን ቬትራን ፕሌስ ሲልቨር ስፕሪንግ ሜሪላንድ ያለው ትልቁ አዳራሽ ውስጥ ነው። እንግዲህ ከሰዓት በኋላ ከአስር ሰዓት ተኩል ጀምሮ ነው የሚለው፣ መርሃ ግብራችሁን እንዳየሁት የተጋበዙ እንግዶች አሉ። እዛ የሚገኙ አዎ፣ እዛ የተጋበዙ እንግዶች አሉ። ካናዳ ያውቁት የነበሩ ሰዎች፣ ከእሱ ጋር ድሮ ተማሪ የነበሩ ጅማ አግሪካልቸር ላይፉንም ያውቁ ሰዎች፣ እንዲሁም ደግሞ የእህቱ ልጅ ስለሱ ከኛ በእድሜ ገፋ ያለ ስለሆነ እና ቀደምት ሕይወቶቹንም ስለሚያውቅ እነ ጋዜጠኛ ተክሉ ታቦር ከዚህ በፊት ስለ አባታችን ኢንተርቪው የተደረጉት አሁንም በድጋሚ ኢንተርቪው የተደረጉት እነ ጋዜጠኛ ጌታቸው ደስታ የተናገሩት እነሱን እነሱን እናቀርባለን። በነገራችን ላይ ከዚህ በፊት አንድ የቀድሞ የስራ ባልደረባው ሰጥቶት የነበረውን አስተያየት ቅር እንደተሰኛችሁበት ገልጻችሁልን ነበር እናንተምና። እስቲ ስለዛ ትንሽ እንገሩኝ። በተለይ ጀርመን ውስጥ አይ ቲንክ ጋዜጠኛ አቶ ከበደ ይመስሉኛል ከጋዜጠኛ አክሊሉ ጋር ባደረጉት ኢንተርቪው ላይ የተዛባ አስተያየት ሰጥተው ነበር። ያንንም ቅሬታችንን በቪኦኤ ያስተላልፈን ነበር። በመጀመሪያ ደረጃ ታሚ ነው የምንለው እንግዲህ አባታችን ወደ እንግሊዝ ሀገር አልሄደም። ያው ዶክተር ካሳ ከበደም አይደለም የላኩት በኢትዮጵያ መንግስት ለፊልም ስራ ካዞ ወደ ምስራቅ ጀርመን ነበር የሄደው። ከምስራቅ ጀርመን ሸሽቶ ነው ወደ ምዕራብ ጀርመን የሄደው። ምዕራብ ጀርመን በነበረበትም ጊዜ ሚስ ካትሪን ከሚባሉ ሰው ጋር ጋብቻ ነበረው፣ አብረው ይኖሩ ነበር። በጊዜው አይ ቲንክ ቤታቸው የእሳት ቃጠሎ ተነስቶ፣ በመሀላቸው ዲስፒዩት ስለነበር አለመግባባት ነበረ በሁለቱ መካከል አለመግባባት ተፈጥሮ ዲቴሉን ሪሊ አናውቀውም፣ ግን አለመግባባት ተፈጥሮ እሱ ከቤት ኦልሬዲ ወጥቶ ነበር እና በአጋጣሚ ከወጣ ከወራት በኋላ ቤታቸው ተቃጠለ። ያው አቤቱታ ቀረቡ። እሳቸው ያው ሳሚ በፖሊስ ተጠይቆ ነፃ ነው ተብሎ ነው የተለቀቀው። ወደ እስር ቤትም አልገባም፣ እስር ቤት አልገባም። በፖሊስ ተጠየቀን ለማንኛውም ኢንቨስቲጌሽን ጥያቄ ተጠይቆ ያው ምንም እጁ እንደሌለበት አውቆ ነው የተለቀቀው ። እስቲ ስለ ሌሎችም ስለ አቶ ሳሙኤል ህይወት አንዳንድ ነገሮች እናንሳና የክብር ዜግነት የተሰጣቸው አካባቢዎች አሉ። ለምሳሌ ከጣሊያን ፕሬዚደንትና፣ ከሌሎችም ስለ እሱ ትንሽ አጫውቱን። እንግዲህ የጣሊያን ፕሬዚደንት አይ ቲንክ ናይንቲን ሰቨንቲስ ናቸው የክብር ዜግነት የሰጡት። ያው በአስራ ዘጠኝ ሰባዎቹ ሰባዎቹ ነው። ይቅርታ ለአማርኛ አድማጭ ስለሆነ የምናስተላልፈው ነው፣ በየጣልቃው እየገባሁኝ እንግሊዝኛውን የምተረጉመው። ምንም ችግር የለም። በአስራ ዘጠኝ ሰባዎቹ ነው፣ ያኔ ከጣሊያን ፕሬዚደንት የክብር ዜግነት ያገኘው። በምን መሰረት እንዳገኘው እርግጠኛ አይደለሁም። ሌላው የክብር ዜግነት ያገኘው ከኦክለሆማ ገቨርነር ነው። ዩናይትድ ስቴትስ የኦክላሆማ አገዥ። አዎ፣ ኦክላሆማ ገቨርነር የክብር ዜግነት አግኝቷል። ድሮ ኦክላሆማ ትምህርት መጥቶ ነበር ግን የዜግነቱ ክብር የተሰጠው 1994 ላይ ነው። በአውሮፓ አቆጣጠር ማለት ነው። በአውሮፓ አቆጣጠር ማለት ነው። እና ምን እንደሆኑ እነዚህ የክብር ሽልማቶች የተሰጡባቸው ምክንያቶች አይታወቁም ማለት ነው። ለማጥናትስ ጥረት አላደረጋችሁም? ምክንያቱም እንደዚህ አይነት መታሰቢያዎችን በምታዘጋጁበት ጊዜ አቶ ሳሙኤል በጣም ትልቅ ሰው ነው እና ሰዎች መጠየቃቸው አይቀርም ሰነድን ሰነድም ቢሆን ውይይትም በሚካሄድበት ጊዜ ቢሆን ማንሳታቸው አይቀርም እና ለመመራመር ለመፈተሽ አቶ ሳሙኤልን ከሚያውቁት ሰዎች ለማወቅ ያደረጋችሁ ጥረት የለም። ቤተሰብ አክቹዋሊ ምንድን ነው ትልቁን ችግር ያው የእኛ ሀገር ችግር እሱ በስደት በጣም ለረጅም ጊዜ ከኢትዮጵያ ስለወጣ በአውሮፓ አቆጣጠር በአስራ ዘጠኝ መቶ ሰባ ስምንት ነው ከኢትዮጵያ በስደት የወጣው ሰው ከኛ በአስራ ዘጠኝ በሺ ዘጠኝ መቶ ሰባ ሰባ አንድ ዓመተ ምህረት አካባቢ ማለት ነው በኢትዮጵያ አቆጣጠር በሺ ዘጠኝ መቶ ሰባ ዓመተ ምህረት ነው የወጣው፣ እና ለረጅም ጊዜ ከእኛ ጋር ግንኙነት አልነበረውም። ምክንያቱም በደርግ ጊዜ ስሙ ለየቀበሌው ተላልፎ ንብረትም ካለው እንዲወረስ ትዕዛዝ ስለነበር ከእኛም ጋር ለመገናኘት ስጋት ነበረ፣ እና ያ ጋፕ ብዙ ነገር እንዳላቅ አድርጎናል። እኔ አሁን ስለ እሱ የሕይወት ታሪኩን አስመልክቶ መጽሐፍ ለመጻፍም እየተዘጋጀሁ ነው። አንዳንድ ስራዎቹንም እየሰበሰብኩ ነው። ከዚህ በፊት እኔም የማላቃቸው ብዙ ነገሮቹንም እያወቅኩ ነው። አሁን ለምናዘጋጀው ለዚህ ለማርች ሀያ አምስት ዝግጅት በተወሰነ ደረጃ መጽሔት አዘጋጅተናል እና እዛ መጽሔት ላይ የተወሰኑ ስራዎቹን በተለይ ወጣቱ ጄኔሬሽን የማያውቃቸውን እዛ ላይ እናሰፍራለን ግን ዓመቱ ሲሆን መጽሐፉ ታትሞ ይወጣል የሚል ተስፋ አለኝ። እዛ ላይ እየሰራሁበት ነው። ለመሆኑ ያን ጊዜ እናንተ የሳሙኤል ፈረንጅ ቤተሰብ በመሆናችሁ ምክንያት የደረሰባችሁ ነገር ነበር? እንደ በደርግ ጊዜ ማለቴ ነው። እናታችን ትንሽ ተንገላታ ነበር፣ ግን ያው እነ ኮሎኔል ተካ ቱሉ በመሀል ላይ ጠልቃ ገብተው፣ እኛ ያው ልጆች ነበርን። እኔ የአስራ ሶስት አመት ልጅ ነበርኩ። እሱ ከሀገር ሲወጣ ግን ያው ተለያይተው ስለነበረ እነ ኮሎኔል ተካ ቱሉ ጠልቃ ገብተው እንዳትቸገር አድርገዋታል። ግን ትንሽ ተዋቅባ ነበር። አቶ ሳሙኤል በጣም ብዙ ሙያዎች ናቸው ያሉት፣ ቀላል አይደለም። ዲያቆን፣ ትልቅ ዝግጅት የሚጠይቅ ነገር ነው ይሄ ድምፃዊነት ልቅ ክህሎት የሚጠይቅ ነገር ነው። ደራሲነት፣ ገጣሚነት፣ ተዋናይ፣ ጸሐፊ ተውኔት፣ ሳሊ በዛ ላይ የሂሳብ ባለሙያ፣ የህግ ባለሙያ እንዲህ እንዲህ አይነት በጣም ስፋት ያላቸው መስኮች ላይ ነው አቶ ሳሙኤል ተሰማርቶ የነበረው። ከጋዜጠኝነቱ በተጨማሪ እንደዚሁም የእግር ኳስ ተጫዋችም ነበረ። ለኢትዮጵያ ቴሌቪዥን ይሁን ለማስታወቂያ ሚኒስቴር እርግጠኛ አይደለሁኝም። እና ምን ጊዜዎች ነበሩት እነዚህን ሁሉ ነገሮች ለመስራት ለማ እንግዲህ በጣም የሚገርም ነው። በብዙ ነገር የተባረከ ሰው ነው። ትልቁ ነገር ግን ያንን ተሰጦ በሙሉ ተጠቅሞበታል። እኔ እንደውም ጋዜጠኛ ተክሉ ታቦር የሰጡት አንድ ኢንተርቪው ላይ የደራ ጨዋታ በሚል ፕሮግራም የተላለፈ የቴሌቪዥን ዋና ዳይሬክተር በነበረበት ጊዜ መጽሔትም ጀምሮ እንደነበረ ጠቅሰዋል እና ቢዚ ሰው ነበር እና ግን ጊዜውን ተጠቅሞበታል። ችሎታውን ተሰጦውን ተጠቅሞበታል እና አይ ቲንክ ለሱ ቀኑ ሀያ አራት ሰዓት ሳይሆን ሰላሳ ስድስት ሰዓት ነበረ መሰለኝ። ጋዜጠኝነት ብቻውን በጣም ብዙ ጊዜ የሚበላ ሙያ ነው። እንኳን እነዛ ሁሉ ተጨምረውበት ቀርቶ አቶ ጥበበ ሳሙኤል እንግዲህ አቶ ሳሙኤልንም በቅርብ የሚያውቁ የስራ ባልደረቦቹንም ጋዜጠኞችን እንደዚሁ ቅርብ እያልን እያነጋገርን ለማቅረብ ጥረት እናደርጋለን። ለአድማጮች በጣም እግዚአብሔር ይስጥርልኝ። የመታሰቢያ ስነ ስርዓታችሁም የተሳካ እንዲሆን እመኛለሁ። በጣም አመሰግናለሁ። በጣም በጣም አመሰግናለሁ። መልካም ምሽት። ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከሸዋንዳኝ ኃይሉ ስብርብር ጋር እንቷችሁ።